በኦሮሚያ የተለያዩ አካባቢዎች አሁንም ተቃውሞች ቀጥለዋል። የአምቦ ዩኒቨርሲቲ ተማሪዎች ዛሬ በመፈክሮች የታገዙ ጥያቄዎች ሲያቀርቡ እንደነበር የዓይን እማኞች ለዶይቸ ቨለ ገልጸዋል። ዛሬ ከቀኑ ስምንት ሰዓት ገደማ ጀምሮ ተማሪዎች ተቃውሟቸውን ማሰማት መጀመራቸውን የሚናገረው ስሙ እንዳይገለጽ የሚፈልግ አንድ የአምቦ ከተማ ነዋሪ ከአምቦ ዩኒቨርሲቲ ዋናው ግቢ ለመውጣት ያደረጉትን ሙከራ በሽማግሌዎች ልመና መተዋቸውን ያስረዳል። ተቃውሟቸውን ግን በግቢያቸው ውስጥ ሆነው ለሁለት ሰዓታት ያህል ያለማቋረጥ በጩኸት አጅበው መቀጠላቸውን ይገልጻል። የዩኒቨርሲቲ ተማሪዎች በተለያየ በኦሮሚያ ክልል የሚደረገውን የጅልማ ጭፍጨፋ እሱን ተቃውሞ ሰላማዊ ሰልፍ ለመውጣት አስቦ ተነሳስቶ ነበሩ እና እዛው የሀገር ሽማግሌዎችና የሀገር አዛውንቶች ወጥቶ ከግቢ እንዳይወጡና ያላቸውን ጥያቄ ግቢ ውስጥ ሆኖ እንዲመለስላቸው ተማሪዎችን አስተባብሎ ወደ ግቢ እንዲመለሱ ነው ያደረጉት። የዩኒቨርሲቲ ተማሪዎች ብቻ በግቢ ውስጥ ያላቸውን ጥያቄ በመንግስት አካል ያሉት እንትኖች መጥቶ እዛው እንዲመልሱላቸው እና ጥያቄያቸውን እዛው እንዲያደርጉ ተብሎ ነው የሀገር ሽማግሌዎች። በተለያየ ቦታ ደግሞ ይኸው በጥይት የሕዝባችን እየተመታ ስለሆነ ያ ነገር እንዳይከሰት ያ ነገር ልጆች መሞት የለባቸው በማለት እንትን የሀገር ሽማግሌዎች ወጥቶ እዛው ተማሪዎችን እዛው በግቢ ውስጥ እንደያዟቸው ነው የሀገር ሽማግሌዎቹ የሚመለከታቸው የመንግስት አካላት መጥተው The cat sat on the mat. ጥያቄዎቻችሁን እንዲመልሱ እናደርጋለን ብለው ተማሪዎቹን ማረጋጋታቸውን ነዋሪው ይናገራል። የተማሪዎቹን ጥያቄ በተመለከተ ደግሞ ተከታዩን ተናግሯል። ያው ጥያቄያቸው የተለያየ ነገር ነው። በድንበር ላይ የሚያልቁት የኦሮሞ ህዝብ እሱ ይብቃ ነው። የኦሮሞ ህዝብ መፈናቀል የለበትም ነው። ተመልሶ ደግሞ የወያኔ አመራር የወያኔ መንግስት አመራሮች አፈናና የኦሮሞን ህዝብ የሚያቀጭጭ የሚያደርጉትን እንትን ያቆሙ ነው። የወያኔ መንግስት ከዚህ በኋላ ማስተዳ በቃ የኦሮሞን ህዝብ መወከል አይችልም እና ማስተዳደር አይችሉም ነው። እንዳምቦ ሁሉ በሆሮ ጉድሩም ትላንትናና ከትላንት በስቲያ ለሁለት ቀናት ተቃውሞ እንደነበር ስማቸው እንዳይገለጽ የጠየቁ የአካባቢው ነዋሪ ለዶይቸ ቨለ ገልጸዋል። ተቃውሞ በሰላማዊ መንገድ ቢጠናቀቅም የአካባቢው ባለሥልጣናት ሰልፉን ያቀነባበሩትን ግለሰቦች ለመያዝ ክትትል እያደረጉ እንደሚገኙ መስማታቸውን ተናግረዋል። ትናንትና ናና ከትናንትና ወዲያ ነበረ። ከትናንትና ወዲያ በሆሮ ጉድሩ ፍንጫ ሱከር ፋብሪካ፣ ትናንት ደግሞ በሆሮ ጉድሩ በአጫነ ትምህርት ቤት እዛ ሰላማዊ ሰልፍ ነበረ። ይሄ ወያን የመንግስት ይውርድልን፣ የእኛ ባንዲራ ይሰቀለልን የምን ነበር ሰልፉ። ከዛን እዛ አሁንም ላኛው ፍንጫ የምባልም አለ በሆሮ ጉድሩ በአጫን ትምህርት ቤት የሚባል አለ። እነሱም ትናንትና እንዲህ በምል መሪ ቃል ያው ባንዲራችን ይሰቀልልኝ፣ የወያኔ ይውረድልና፣ አንፈልግም ይሄ መንግስትም በቃ ይውረድልን በምል ነበረ። ከትላንት በስቲያ ከፍተኛ ተቃውሞ ያስተናገዱት ፍቼ፣ ገብረጉራቻ፣ ጫንጮ ና ሙከ ጡሪ ዛሬ የመረጋጋት ሁኔታ እንደሚታይባቸው አንድ የአካባቢው ነዋሪ ገልጸዋል። ጥምት ነበረ ከሶስት ቀን በፊት አካባቢ። ዛሬም ትናንትም አልነበረም። ገብረ ኩራቻ፣ ሙክ ጡሪ እና ጫንጫ አካባቢ ብዙ ጊዜ ተደርጓል። ዛሬ ሰላም ነው ሁሉም አካባቢ ዛሬ ከፍቼ ወደ አዲስ አበባ ሲጓዙ ከትላንት ወዲያ የተቃጠሉት ስድስት መኪኖችን ጫንጮ መግቢያ ላይ መመልከታቸውን ይናገራሉ። የተባበሩት መንግስታት የደህንነትና ጸጥታ ክፍል ዛሬ ለሰራተኞች ባሰራጨው የደህንነት ማሳሰቢያ መልእክቱ በፊንፊኔ ልዩ ዞን በጫንጮ ያለው የኢትዮጵያ የመንገዶች ባለስልጣን ንብረትና መኪኖች መውደማቸውን የደረሰውን ዘገባ ጠቅሶ ጠቁሟል። በደንቢዶሎና ጊምቢ ሶስት ሰዎች መገደላቸውንና በገብረ ጉራቻም በርካታ መኪኖች መቃጠላቸውን ገልጿል። ከጥቅምት 3 እስከ ትላንት ጥቅምት 9 ባሉት ጊዜያት በምዕራብ አርሲ አሩሲ ባሌ፣ ምዕራብ ሸዋ፣ ደቡብ ምዕራብ ሸዋ፣ ምዕራብ እና ምስራቅ ወለጋ፣ ቄለም ወለጋ እንደዚሁም በፊንፊኔ ልዩ ወረዳዎች መንግስትን የሚቃወሙ ሰልፎች መካሄዳቸውን አትቷል። በሰልፎቹ ላይ የክልሉ ነዋሪዎች እንዳይሳተፉ ተደጋጋሚ ተማጽኖ ሲያቀርብ የቆየው የኦሮሚያ ክልል መንግስት ሰልፎቹን ወደ ብጥብጥ ለመቀየር ሞክረዋል የተባሉ ተጠርጣሪ ግለሰቦችን በቁጥጥር ስር መዋሉን ገልጿል። የኦሮሚያ ክልል የኮሚዩኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ ትላንት በግል ይፋዊ የፌስቡክ ገጻቸው ሰሞኑን በተለያዩ የኦሮሚያ ከተሞች ውስጥ የተካሄደውን ሰልፍ ወደ ረብሻና ነውጥ በመቀየር የሰው ሕይወት እንዲጠፋና ንብረት እንዲወድም በማድረግ የተጠረጠሩ ግለሰቦችን የኦሮሚያ ፖሊስ በቁጥጥር ስር እያዋላቸው ነው ሲሉ ጽፈዋል። ኃላፊው በጉዳዩ ላይ ተጨማሪ ማብራሪያ እንዲሰጡን በእጅ ስልካቸው ላይ ተደጋጋሚ ጥሪ ብናደርግም ምላሽ አልሰጡንም። የኦሮሚያ ጸጥታና አስተዳደር ጽህፈት ቤት ምክትል ኃላፊ አቶ ሁሴን ፈይሶ ደግሞ ጥያቄያችንን ካደመጡ በኋላ ምላሽ ለመስጠት ፍቃደኛ ሳይሆኑ ቀርተዋል።